የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፈው ዕለታዊው የጋቢና መሰናዷችን ጀምሯል። ዛሬ ዕለተ አርብ ሰኔ አራት 2013 ዓ ም የዕለቱ አስተናጋጃችሁ ስመኝሽ ይቆየ ነኝ። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ለምሽቱ ያሰናዳናቸውን ዝግጅቶች ወደ እናንተ እናደርሳለን። በቅድሚያ ጥቂቶቹን እናሰማችሁ። የሆስፒታሉን ዳይሬክተር አነጋግሬዋለሁ። አንድ ነገር አለ በጦርነቱ ምክንያት ህሙማን በቶሎ ወደ ሕክምና ማዕከል ባለመድረሳቸውና አብዛኞቹ በትግራይ ዙሪያ የሚገኙ ትንንሽ ሆስፒታሎችና ክሊኒኮች ስለሆኑ ወይ በጉዳት አሊያም በዝርፊያ ምክንያት የሕክምና አቅርቦት የላቸውም። በትግራይ ክልል የምትገኘው ዘጋቢያችን ሄዘር መርዶክ ዛሬ ደግሞ በአክሱም ተገኝታ ከሰበሰበቻቸው መረጃዎች ውስጥ የተቀነጨበውን የሰማችሁት። ሙሉ ዘገባው በአብይ ርሳችን ይቀርባል። በዛ በደረሰው ችግር በሌብነትም የተዘረፉ ትምህርት ቤቶች ይኖራሉ፣ አሉ በዛ በኛ በዳሰሳ ያደረግነው ጥናቶችንም አሉ። ይሄ ነገር ማለት ግን ትምህርት አያስከፍትም ማለት አይደለም። የትግራይ ክልል አስተዳደር በመቀሌ ተቋርጦ የነበረው ትምህርት መቀጠሉን ቢያስታውቅም የአሜሪካ ድምፅ ተዘዋውሮ የተመለከታቸው ትምህርት ቤቶች ግን ስራ እንዳልጀመሩ አይተናል። ዝርዝር ዘገባ ይኖረናል። ሰላም። ጤና ይስጥልኝ እንደምን አምሽታችኋል። ምሽቱን ከኛ ጋር ካሳለፋችሁ አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። አሁን በቅድሚያ ከዓለም ዙሪያ ያሰባሰባችና አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። ወደ ኤደን አመሰግናለሁ። ስመኝሽ አይሲሲ ሱዳን በዳርፉር የጦር ወንጀል በመፈጸም ተጠርጣሪዎችን አሳልፋ እንድትሰጠው ጠየቀ። የሱዳን መንግስት ዳርፉር ውስጥ የጦር ወንጀል በመፈጸም የተወነጀሉ አራት ተጠርጣሪዎችን ለሄጉ የዓለም አቀፍ ወንጀል ፍርድ ቤት እንድትሰጥ ተሰናባቿ የፍርድ ቤቱ አቃቤ ህግ ጠየቁ። ፋቱ ቤንሱዳ ከትላንት በስቲያ ለተባበሩት መንግስታት የጸጥታ ምክር ቤት ባደረጉት በፍርድ ቤቱ ዋና አቃቤ ህግነት የመጨረሻቸው ለሆነው ገለጻቸው የሱዳን መንግስት አዲሲቱ ሱዳን በወንጀል አለመጠየቅን በመዋጋት ለፍትህና ለህግ የበላይነት መከበር በመቆም ሙሉ በሙሉ ከዓለም አቀፉ ማህበረሰብ ጋር መቀላቀሉን በተጨባጭ ማሳየት አለበት ብለዋል። ተጠርጣሪዎቹ በሙሉ በሱዳን መንግስት ቁጥጥር ስር ስለሆኑ ለፍርድ ቤቱ አሳልፎ ለመላክ የሚከለከል እንቅፋት የለም ሲሉ ገልጸዋል። አቃቢ ህጓ እስካሁን ድረስ በዓለም አቀፉ ፍርድ ቤት ቁጥጥር ስር የዋለው አሊ ሁሳይ በሚል ስም የሚጠራውና ከአንድ አመት በፊት እጁን የሰጠው የወንጀሉ ተጠርጣሪ ብቻ ብቻ ነው። ጋምቢያዊቷ ፋቱ ቤንሱዳ በሚቀጥለው ሳምንት ከስራቸው የሚሰናበቱ ሲሆን እንግሊዛዊ የሰብአዊ መብት ጠበቃ ካሪም ሃን ይተኳቸዋል። ህንድ ውስጥ በኮቪድ-19 ሳቢያ ትላንት ሐሙስ ስድስት ሺህ አንድ መቶ አርባ ሶስት ሰዎች መሞታቸው ታወቀ። ይህም በአለም ዙሪያ እስከ ትላንትናው ቀን ድረስ ከተመዘገቡት ከፍተኛው መሆኑ ተገልጿል። ከትላልቆቹና የደህዩ የህንድ ክፍላት ሀገራት ውስጥ አንዱ የሆነው ምስራቃዊ ቢሃር ክፍለ ሀገር ረቡዕ ዕለት አውጥተውት የነበረው በኮቪድ የጤን ሳቢያ የሞቱ ሰዎች ቁጥር 5500 የነበረ ሲሆን በከፍተኛው ፍርድ ቤት ትእዛዝ እንደገና መልሶ 9500 መሆናቸውን ዘግቧል። በርካታ የጉዳዩ አዋቂዎች በሀገሪቱ በተስፋፋው ኮቪድ-19 ህይወታቸውን የሚያጡ ሰዎች ቁጥር በይፋ እየተነገረ ካለው እንደሚበልጥ ሲናገሩ ቆይተዋል። በዩናይትድ ስቴትስ የጆን ሀፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት ህንድ ውስጥ የኮሮና ቫይረስ ተጠቂዎች ብዛት 29 ነጥብ 1 ሚሊየን የደረሰ ሲሆን 355705 ሰዎች ህይወታቸውን አጥተዋል። ከህንድ የሚበልጥ ቁጥር ያላት ዩናይትድ ስቴትስ ብቻ ስትሆን ለቫይረሱ የተጋለጡት ሰዎችም 33.4 ሚሊየን ሲሆኑ ለህልፈት የተዳረጉት ደግሞ 598766 መድረሱን መረጃ ያሳያል። በሌላ ዜና ኔቸር ሜዲስን መጽሄት ላይ የታተመ አንድ አዲስ ጥናት እንዳለው ከአስትራዜኒካው የኮቪድ-19 ክትባት ጋር በተያያዘ የሚከሰት የደም መፍሰስ እክል በመጠኑ ከፍ እያለ ሊያጋጥም እንደሚችል ጠቁሟል። ጉዳዩን የተከታተሉ ተመራማሪዎች ስኮትላንድ ውስጥ ክትባቱን የወሰዱ አንዳንድ ሰዎች ኢሚዩን ትሮምቦሳይቶፔኒክ ፑርፑራ በአጽሮት ቃሉ አይቲፒ የሚባለው በአንዳንዶች ላይ የሚታይ የደም መዝጎን በአንዳንድ ሰዎች ላይ ደግሞ ለከባድ የደም መፍሰስ የሚዳረግ ሁኔታ ሊያጋጥም እንደሚችል እንደደረሱበት አመላክቷል። በብሪታንያ የሚካሄደው የቡድን ሰባት አባል ሀገራት መክፈቻ ላይ በትላንትናው ዕለት ጠቅላይ ሚኒስትር ቦሪስ ጆንሰን ቡድኑ አንድ ቢሊዮን የኮቪድ-19 ክትባቶችን መካከለኛና ዝቅተኛ ገቢ ላላቸው ሀገራት እንደሚለግስ አስታወቁ። ቦሪስ ጆንሰን ይህን ያሉት ቀን ላይ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ለቡድን ሰባት ሀገራት አምስት መቶ ሚሊየን የሚሆነውን የፋይዘር ክትባት እንለግሳለን ካሉ በኋላ ነው። ፕሬዚዳንቱ ከዓለም አቀፍ አጋሮቻችን ጋር በመስራት ዓለም ከወረርሽኙ እንዲወጣ እንመራለን ሲሉም ተናግረዋል። በተመሳሳይ ብሪታንያም መቶ ሚሊዮን ክትባቶችን ትለግሳለች። ቦሪስ ጆንሰን በተሳካው የብሪታንያ የክትባት መርሃ ግብር ምክንያት አሁን ላይ ክትባት ለሚሹ ሀገራት ማጋራት የምንችላቸው ብዙ ክትባቶች አሉን ያሉ ሲሆን አክለውም ይህም በማድረጋችን ወረርሽኙን ጨርሶ ለማጥፋት ትልቅ እርምጃ ተራምደናል ብለዋል። ዩናይትድ ስቴትስ በመጪው ነሐሴ ወር ክትባቶቹን መላክ ትጀምራለች። ፕሬዚዳንት ጆ ባይደንም አምራች ድርጅቶቹ ክትባቶቹን እንደለቀቋቸው በቶሎ ይላካሉ ብለዋል። በተጨማሪም 200 ሚሊዮን የሚሆነውን በዚህ በጎርጎሮሳውያኑ ዓመት ማገባደጃ 300 ሚሊዮኑን ደግሞ በመጪው 2022 ላይ እንደሚሰጡ አስታውቋል። አድማጮች፣ ለአርብ ምሽት ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ሲደንን፣ ለዜናው አመሰግናለሁ። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሐሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የአሜሪካ ድምጿ ሄዘር መርዶክ ትላንት ከሰዓት አክሱም ከተማ ነበረች። ከተማ ውስጥ የሚገኝ የገበያ ቦታዎችንና ሁለት ሆስፒታሎችንም ጎብኝታለች። ትግራይ ውስጥ ጦርነቱ ከተጀመረ በኋላ ተፈጥሮ በነበረው ዘረፋ ምክንያት ሆስፒታሎች ነፍሰ ጥሮችን ማስተናገድ አለመቻላቸውን እና የእናቶች ሞት ከእጥፍ በላይ መጨመሩን የመቀሌ ዩኒቨርሲቲ ሪፈራል ሆስፒታል ዳይሬክተርን ጠቅሳ ለኤደን ገረመው ነግራታለች። በሌላ በኩል ሄዘር ሰሞኑን ወደ ሀውዜን ተጉዛ በነበረ ጊዜ የተመለከተች ቸውን የወል መቃብሮችና ያነጋገረቻቸውን የከተማይቱን ሰዎች ሀሳቦች ያካተተችበትን ዘገባ አክላ ኤደን ተከታዩን አጠናቅራለች። ዘጋቢያችን ሄዘር መርዶክ ዛሬ ከሰዓት በኋላ አክሱም ከተማ ገብታለች። በስልክ ሳገኘትም መንገዱ እንዴት ነበር ስል ጠይቄያታለሁ። ትንሽ ውጥረት አለ። በመንገድ ላይ አንድ ወይም ሁለት ቦታዎች ብቻ ነው ኢንተርኔት ያለው። ብዙ ወታደሮችም አይተናል፣ ነገር ግን ምንም አይነት ጦርነት የለም። እዚህ አክሱም ውስጥ ያገኘናቸው ሰዎችም ባለፉት ጥቂት ቀናት ውስጥ ሰዎች የንግድ ቤቶችን መክፈትና በነጻነት መንቀሳቀስ እንደጀመሩ ነግረውናል። አክሱም ከተማ ውስጥ እንደደረሰች በቀጥታ ወደ ገበያ ቦታዎች ማምራቷን የገለጸችልኝ ሲሆን በከተማ ውስጥ መደበኛ እንቅስቃሴ እየተካሄደ እንደሆነ ማስተዋሏን ገልጻ፣ በኋላም ወደ ሆስፒታሎች በማምራት ሕሙማንን መጎብኘቷን ነግራኛለች። ሆስፒታሎች ውስጥም ጦርነቱ ከሚካሄድባቸው የገጠር ከተሞች የመጡ ቁስለኞችን እያስተናገዱ መሆኑንም ማየቷን ትገልጻለች። ከሰዓታችን ወደ ሆስፒታል በማቅናት ከከተማ ውጪ በነበረ የቦምብ ጥቃት ምክንያት ቆስለው የመጡ ህሙማንን ስናነጋግር ነበር። አንድ በጣም የሚገርምና ዛሬ ያየነው ነገር ቢኖር የፍልሰቱ ጉዳይ ነው። በጦርነቱ መጀመሪያ ላይ የተፈናቀሉ ሰዎችና ቤተሰቦች ከከተሞች ወደ መንደሮች ነበር የሚሄዱት። አሁን ግን ነገሮች ተገለባብጠዋል። አሁን በገጠር መንደሮች የሚኖሩ ሰዎች ናቸው ወደ ከተማ እየፈለሱ ያሉት። በመሳሪያና በቦምብ ጥቃት የተጎዱ ሰዎች ከገጠሮች መምጣታቸው ይህንን ያረጋግጥልናል። ሌላው ሰዎች የነገሩን ነገር ስደተኞችና ተፈናቃዮች ወደ ከተማ የሚመጡት ዘግይተው መሆኑን ነው። ሄዘር ያነጋገረችውን የሆስፒታል ዳይሬክተርን ጠቅሳ በጦርነቱ የተነሳ ነፍሰ ጡር እናቶች በቶሎ ወደ ሕክምና ማዕከል ባለመድረሳቸው የእናቶች ሞት በእጥፍ መጨመሩን መረዳቷን ትገልጻለች። የሆስፒታሉን ዳይሬክተር አነጋግሬዋለሁ። አንድ ነገር አለ። በጦርነቱ ምክንያት ሕሙማን በቶሎ ወደ ሕክምና ማዕከል ባለመድረሳቸውና አብዛኞቹ በትግራይ ዙሪያ የሚገኙ ትንንሽ ሆስፒታሎችና ክሊኒኮች ስለሆኑ ወይ በጉዳት አሊያም በዝርፊያ ምክንያት የህክምና አቅርቦት የላቸውም። ሰዎችም የሚኖሩበት አካባቢ ምንም አይነት የጤና ድጋፍ አያገኙም። ለምሳሌ የእናቶች ሞት በጥፍ ጨምሯል። እነዚህ የተተኮሱባቸው አሊያም የቦምብ ጥቃት የደረሰባቸው አይደሉም። የህክምና እርዳታና የሆስፒታል ተደራሽነት ስለሌለ የእናቶች ሞት በእጥፍ ጨምሯል። እንደምታውቂው የምግብ አቅርቦት ችግር አለ። በተመሳሳይ የመሰረታዊ የምግብ ዋጋም በእጥፍ አድጓል። ሌላው በከተማ ውስጥ የሰማችሁ ነገር ቢኖር ከተማዋ ከፍተኛ የሆነ ዝርፊያ ማስተናገዷን ሲሆን ሆስፒታሉም ከአንድም ሁለት ጊዜ ከፍተኛ የሆነ ዝርፊያ እንደደረሰበት ገልጻልኛለች። ሆስፒታሉም ሁለት ጊዜ መድኃኒቶቹ በሙሉ እስኪያልቁ ድረስ ተዘርፈዋል ብለውኛል። የመጨረሻው ዝርፊያ ከጥቂት ወራት እስከ መድኃኒቶችን ማሟላት አልቻሉም። ሄዘርን እነዚህን ዝርፊያዎች ማን ነው የሚፈጽመው ስል ጠይቄያት ነበር። አብዛኞቹ ዝርፊያዎች የተፈጸሙት ምስክር በሌለበት ነው የሚፈጸሙት ሰዎች ከቤታቸው በራቁበት ጊዜ ነው። የኢትዮጵያ ኃይሎች ከማዕከላዊ መንግሥት ሲመጡ መጀመሪያ ላይ በትግራይ ተወላጆች ላይ ወንጀሎችን ፈጽመዋል ተብለው ተከሰው ነበር። አሁን ግን የኢትዮጵያ መከላከያ ኃይሎች ምንም ጉዳት የማያደርሱና የማያሰጉ ናቸው ሲሉ ይገልጻሉ። ነገር ግን ሰዎች አሁንም ድረስ በኤርትራ ሰራዊቶች የተነሳ ስጋት አላቸው። ሄዘር ከዚህ በተጨማሪም ሰኞ እለት ባደረግነው ውይይት ላይ በሀውዜን ስለተመለከተቻቸው ሁለት መቶ ሰዎች የተቀበሩባቸው ሀያ የወል መቃብሮች ዙሪያ የአይን እማኞችን አነጋግራ የቪዲዮ ዘገባ ያጠናቀረ ሲሆን በአካባቢው የምትገኝ ለታይ ግርማ የተባለች ሴትን አነጋግራለች። አስክሬኖቹን ወደ ቤተ ክርስቲያን የሚወስድልን የሚያግዘን ሰው አጥተን ለሰባትና ለስምንት ቀናት በጎዳና ላይ ከቆዩ በኋላ ጥቂት ሆነን ቀበር ናቸው። በጣም ይሸታሉ፣ በስብሰው ትል ወጥቶባቸው ነበር ያለች ሲሆን ከዚህ በተጨማሪም ለታይ በከተማዋ በነበረው የቦምብ ጥቃት የተነሳ ሕጻናትም መሞታቸውን ትናገራለች። ዘር የሀውዜን ነዋሪዎች ከዚህ በኋላ የባሰ ይመጣል ብለው እንደማይፈሩም ነግረውኛል ስትል ዘግባለች። ሂደና ሄዘርን ለዘገባው እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። አሁንም ከትግራይ ክልል ሳንወጣ፣ በትግራይ ክልል መቀሌ ከተማ ከአንድ ዓመት በላይ ተቋርጦ የነበረው የትምህርት ሂደት በዚህ ሳምንት መጀመሩን የክልሉ ትምህርት ቢሮ ገልጿል። የመቀሌው ዘጋቢያችን ሙልጌታ አጽብሀ ተዘዋውሮ ያያቸው ትምህርት ቤቶች ግን ትምህርት ሳይጀምሩ እንዳገኛቸው ይናገራል። ዝርዝሩን ሰምተን እንመለስ። በትግራይ ክልል ትምህርት በኮሮና ቫይረስ ምክንያት ባለፈው ዓመት ነበር የተቋረጠው። በዚህ ዓመትም ከባለፈው ጥቅምት ወር ጀምሮ በክልሉ በተፈጠረ ጦርነት የመማር ማስተማሩ ሂደት ሳይጀመር አንድ ዓመት ከሶስት ወር አልፎታል። በዚህ ሳምንት ከሰኞ ጀምሮ በመቀለ ከተማ የሚገኙ ትምህርት ቤቶች ትምህርት መጀመራቸው የክልሉ ትምህርት ቢሮ ገልጿል። የቢሮው ምክትል ኃላፊ ኢንጂነር አስቴሪት ባረክ ሁሉም ትምህርት ቤቶች ለትምህርት ተዘጋጅተው ተከፍተዋል ብለዋል። ጉምሩ ያው ስናወርድ ግን በመቀሌ ላይ በሙሉ ከጉንበት ሰላሳ ላይ ያየ ነው። ከሁለት ቀን በፊት ትምህርት ቤቱ ሁሉ ተከፍቷል። በቃ የግልም ያሉ ትምህርት ቤቶች የመንግስትም ከፍተው ነው ያዋለ። ትምህርት ቤት ተከፈተ ሲባል አሁን ልጆቹ ለአመታት ነው የራቁት። እንደገና ትራማ አለ፣ ይሄ ቀውስ አለ፣ ክራይሲስ አለ። ይህንን ክራይሲስ ያለ ትምህርት ተጀመረ ሲባል እየተንጠባጠበ ነው የሚመጣው። ባለድርሻ አካል ስለሆነ ትምህርት ቤቱ ክፈት ሲባል መክፈት አለበት ከፍቶ የሚያስፈልገውን ነገር አስተማሪዎቹ አዘጋጅቶ የሚያስፈልገው እስቴሽነሪዎች አዘጋጅቶ መቆየት ተዘጋጅቶ ተማሪ መጠበቅ አለበት። ተማሪ የተማሪ መምጣት ግን ቅድም ያልኩ ለዛ ነው ተማሪዎች ተበትነዋል ያልኩ ከተበተኑበት እስከሚመጡ ድረስ መንጠባጠባለ ይታያል። ይሄ ደግሞ በዚህ ችግር ብቻ እንኳ ይህንን ቢገጥምም በማንኛውም በሰላማዊ ጊዜ ከአመት በዓል ወይም እንደገና አንድ ሴሚስተር ተምሮ ብሬክ ሲኖር ተማሪዎች ግቡ ሲባል የመንጠባጠብ መልክ ይታያል። በተለይ ከክረምት ወደ ትምህርት ቤት ስትገባ መስከረም አንድ ወር ሙሉ እየተንጠባጠኑ ተማሪ የሚገባው የተማሪ ማነስ አለ። ይሄ ፋክት ነው። አምስት ትምህርት ቤት ያገኘኋቸዋሉ፣ አስር ትምህርት ቤት ሰባት ልጆች፣ ሰባት ተማሪዎች ያገኙታል። ይሄንን የመንጠባጠብ አለ ትምህርት የለም ብለን ግን መደምደም አንችልም። ደግሞ አንድም ልጅም ቢሆን እኛ ማስተማር ነው የምንችለው። ምክንያቱ አንድ ልጅ መማር ማለት አስር ሺህ ሰው ማደራጀት ማለት ነው። በመቀለ ከተማ በሚገኙ ቅሳነት ገረብ ጸዶ ማይወይኒ የተባሉ አንደኛ ደረጃ ትምህርት ቤቶችና ሀድነት የተባለ ሁለተኛ ደረጃ ትምህርት ቤት የትምህርት መጀመርን ለመታዘብ ተዘዋውሬ ያየሁ ሲሆን በክልሉ በጦርነቱ ምክንያት ተፈናቃዮች ተጠልለውባቸው ነው ያገኘኋቸው። አፄ ዮሐንስ የመሰናዶ ትምህርት ቤት ደግሞ የወታደሮች ካምፕ ሆኖ ሲያገለግል ቆይቶ ኮምፒውተሮቹና የፕላዝማ ቴሌቪዥኖች ተዘርፈውና ተሰባብረው ነው ያገኘሁት። ትምህርት ይጀመራል በመባሉ ደግሞ መማሪያ ክፍሎች ቀለም ተቀብተዋል። ስለ ትምህርት ቤቶች መዘረፍና የተፈናቃይ ማቆያ መሆናቸውን አስመልክቶ የተጠየቁት ምክትል ቢሮ ኃላፊዋ በመቀለ ከተማ 24 ትምህርት ቤቶች የተፈናቃይ ማዕከላት መሆናቸው ገልጸውም፣ 26 የመንግስትና ከ50 በላይ ደግሞ የግል ትምህርት ቤቶች ግን የመማር ማስተማር ሂደቱ ሊቀጥሉ የሚችሉበት ሁኔታ አለ ብለዋል። በዛ በደረሰው ችግር በሌብነትም የተዘረፉ ትምህርት ቤቶች ይኖራሉ አሉም። በዛ በእኛ በዳሰሳ ያደረግነው ጥናቶችንም አሉ ይሄ ነገር ማለት ግን ትምህርት አያስከፍትም ማለት አይደለም። ወይም እንደገና መጠለያ አይዲፒ ገብተውበታል። እነዛ የተፈናቀሉም ያው በዛ በችግር የመጣ ሰበብ ነው። ከቤታቸው ከሞቀ ቤታቸው ወጥተው በብርድና በፀሐይ የሚሰቃዩት ያሉት ግን ለእነሱ መንግስት ሸልተር ሰርቶ ያው ማለቅ ነበረበት። አንዳንድ ነገሮቹን ነው ወደኋላ እያለን እንጂ በዚህ ሳምንት አሁን አልቆ ይጨረሳል ተብሎ ወደዛ ሞቭ ያደርጋሉ። ይህንን ነገር እንኳን ባያደርጉ ትምህርት እስከሆነ ድረስ ሰፊ መሬቶች ስላለዛ ትምህርት ቤት ላይ ሸልተርም ቢሆን አድርገን እናስተምራለን። በትግራይ ክልል ከሚገኙ ትምህርት ቤቶች ከአራቱ አንዱ ወድመዋልና ተዘርፈዋል የሚል ሪፖርት ሂማን ራይትስ ዎች በቅርቡ ያወጣው መረጃ ያሳያል። ኢንጂነር አስቴር እንደገለጹት ቢሯቸው የደረሰ ውድመትና ዝርፊ አስመልክቶ ዳሰሳ ማካሄዱ ገልጸው ለጥገና ስራ የፌዴራሉ መንግስት 85 ሚሊዮን ብር መመደቡ ገልጸዋል። ያላቸው ጎድሎ እያሟላን ልጆች ግን ወደ ትምህርት ቤት ገብተው ይቀጥሉ። ምክንያቱም ይሄ ፈረሰብን ይሄ አነሰብን እያልን የደረሰብን ችግር በውስጣችን ይዘን ግን ማለፍ እንችላለን፣ ነው በቃ ማለፍ እንችላለን። አልደረሰብንም ሳይሆን ከነ ጭንቀታችን ወደ ጥሩ ነገር ማለፍ እንችላለን፣ ልጆችን ማሻገር እንችላለን፣ ባለው ነገር እያሟለን ማሻገር እንችላለን። ዝም ማለት የለብንም ነው እንጂ ከግጭት የሚመጣው ነገር ብዙ ነገር ወድመዋል፣ ብዙ ነገር ደርሶብናል። ከመቀለ ከተማ ውጭ በክልሉ ደቡብ ምስራቃዊ ዞን እና ማዕከላዊ ዞን አሕፈሮም ወረዳ ትምህርት ለመጀመር ምዝገባ የጀመሩ ትምህርት ቤቶች አሉ ብለዋል ኢንጂነር አስቴር። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም ጌታን ለዘገባው እናመሰግናለን። አሁን ደግሞ የምናልፈው ወደ ቤኒሻንጉል ጉሙዝ ነው። ፌዴራል ጠቅላይ አቃቤ ሕግ በቤኒሻንጉል ጉሙዝ ክልል በመተከል ዞን በተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ ግድያ፣ ማፈናቀል፣ እንዲሁም ንብረት ማውደም ውስጥ እጃቸው አለበት ባላቸው ግለሰቦች ላይ ክስ መመስረቱን አስታውቋል። ከተከሳሾቹ መካከል በየደረጃው ያሉ የአመራር አባላት እንደሚገኙበት የፌዴራል ጠቅላይ አቃቤ ሕግ የተደራጀ ድንበር ተሻጋሪ ወንጀሎች ዳይሬክተር ጀነራል አቶ ተመስገን ላፒሶ አመልክተዋል። አስቴር ምስጋናው ተጨማሪ ይዛለች። ፌዴራል ጠቅላይ አቃቢ ህግ በቤንሻንጉል ጉምዝ ክልል መተከል ዞን በተለያዩ ወረዳዎች ባሉ ቀበሌዎች ውስጥ በዘንድሮ ዓመት ብቻ በአማራ ብሔር ተወላጆች ላይ በደረሰው ግድያ፣ መፈናቀልና ንብረት መውደም ተሳትፈዋል ባላቸው ቁጥራቸው ስድስት መቶ በሚጠጉ ግለሰቦች ላይ የፌዴራል ጠቅላይ አቃቢ ህግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል አቶ ተመስገን ላጲሶ ዛሬ ለአሜሪካ ድምጽ ማብራሪያ ሰጥተዋል። የጉሙዝ ክልል በመተከል ዞን ውስጥ በተለያዩ ወረዳዎች ማንነትን መሰረት ያደረጉ ግጭቶች ምክንያት ብዙ ዜጎች የሞቱበት ብዙ ንብረት ላይም ውድመት ደርሶበት የነበረው ስለሆነ የፌዴራል ጠቅላይ አቃቤ ህግ ከፌዴራል ፌዴራል ፖሊስ ከክልሉ አቃቤ ህግ እና ከክልሉ ፖሊስ በተወጣጡ እንዲሁም በዛው አካባቢ የተቋቋመው ኮማንድ ፖስት የጸጥታ ሁኔታውን በአግባቡ እያስኬደው ምርመራውን በመጨረስ ያቀረብ ነው የወንጀል ክስ ነው። ክሶቹ የቀረቡት ያው ቅድም እንዳነሳሁት ማንነት ላይ ያነጣጠሩ ነው የነበረው። ማንነት ሲሉ አብዛኛው የአማራ ብሔር ተወላጆች ላይ ነው። ሌሎች ብሔሮችም አሉ። የተጠርጣሪዎች ቀይ ብለው አይደንቲፋይ የሚያደርጉ እነሱ በዋናነት አማራ መሆን አለመሆኑም በላይ ቀይ ብለው ነው አይደንቲፋይ የሚያደርጉ እዚያ አካባቢ ቀይዎችን ከአካባቢ እናስወጣለን የሚል መነሻ ነው ያላቸው። በዚህ መነሻነት ቡለን ወረዳ ላይ ከመቶ አርባ አንድ አካባቢ እንዲባጤ አካባቢ ላይ ሁለት መቶ ዘጠና ስድስት ጉባ ላይ መቶ ሰማኒያ ስምንት ሰዎች ኦልሞስት ከስድስት መቶ አካባቢ የሚሆኑ ናቸው። እነዚህ ላይ ክስ መስርተናል። ይሄ ሁሉ ተይዟል ማለት አይደለም። የተያዙ ጥቂቶች ናቸው። የዛ አካባቢ እንደሚታውቂው በጣም የሸፈቱ ሰዎች አሉ። ጫካ የሚገቡ ሰዎች አሉ። ወንጀሉን ፈጽመው የሽፍታነት ባህሪ የሚበዛበት ነው በሁሉም በኩል እና ለምሳሌ ወደ የቡለኑን ብቻ ብናነሳ መቶ አርባ አንድ ሰዎች ላይ ክስ አቀረብን እንጂ የተያዘ ሰው እጅግ በጣም ጥቂት ነው። ጥቂት ሰው ነው የተያዘው። በእርግጥ እዛው አካባቢ ኮማንድ ፖስቱ ስላለ ክልሉም ፖሊስ ኃላፊነቱን ስለሚወስድ ፌዴራል ፖሊስም ስላለ የፍርድ ቤት ትዕዛዝን ተከትሎ በየጊዜ የሚፈለጉ ሰዎችን ለፍርድ ቤት ያቀርባል የሚል እምነት አለን። በአሁኑ ደረጃ ግን አብዛኛው ሊባል የሚችል ሰው እየተያዘ አይደለም። ክስ ከተመሰረተባቸው ውስጥ በየደረጃው ያሉ የአመራር አባላት እንደሚገኙበት የገለጹት ዳይሬክተር ጄኔራሉ አብዛኛዎቹ ተጠርጣሪዎች አለመያዛቸውን አመልክተዋል። በዞኑ ባሉ ሁለት ወረዳዎች ላይ የደረሰውን ጉዳት ለማሳያ ጠቅሰዋል። ሁለት መቶ አስር በቡለን ከተማ ላይ በቡለን ወረዳ ላይ ብቻ ነው። በጉባ ወረዳ ላይ ሰማንያ ሶስት ሰው ነው የሞተው። በዲባጤ ወረዳ ላይ ወደ ሶስት መቶ አርባ ስድስት ሰው ነው የሞተው በየ ቀበሌያቶ እንኳን ብናይ አልባሳ ቀበሌ በምትባል በድባጤ ወረዳ ላይ መቶ አስራ አራት ሚሊዮን ብር የሚገመት ንብረት ነው የወደመው። ሙዘን ቀበሌ የምትባል ላይ ወደ ሀምሳ አንድ ሚሊዮን ብር በላይ የሚገመት ንብረት ወድመዋል። በሌላኛው ገፈር የምትባል ቀበሌ ላይ ደግሞ ከሰማኒያ ሰባት ሚሊዮን ብር በላይ ነው የወደመው እና ይህንን ለማሳያነት ነው ያነሳው። ሁሉም አካባቢ ላይ በቤኒሻንጉል ጉምዝ ክልል እንግዲህ እንደሚታወቀው ከሁለት ሺ አስር ጀምሮ እርስዎ ቀደም ብለው እንደጠቀሱት ማንነትን መሰረት ያደረጉ ግጭቶች እየተከሰቱ በርካታ ሰዎች እየሞቱ ነው እና አሁንም አልቆሙም። ትላንትና እንኳን በትላንትና ሁለት በድባጤ ወረዳ ሶስት ሰዎች በታጣቂዎች ታግተው ቆዩ፣ ዛሬ ሞተው ተገኙላል። እና አሁን ጥቃቱ ሊቆም ያልቻለበት ምክንያት ምንድን ነው ይላል። ምርመራ ከምናደርግባቸው መዝገቦች እና ከዛው ከአካባቢ ነዋሪዎችም ከምንሰማው ነገር ሁለት ምክንያቶችን ነው ላነሳ የሚችለው። አንደኛ በብዙ ዙር ገብተን ከአምስት ያላነሱ ጊዜ የፌዴራል ምርመራ ቲም ገብቶ ምርመራ አድርገን ተይዞ ለፍርድ የሚቀርብ ሰው ወይ ለፍርድ የሚቀርብ ተከሳሽ እጅግ በጣም አናሳ ነው። በመቶዎች የሚቆጠሩ ተከሳሾች ላይ ክስ መስርተን በተለይ መተከል አካባቢ ላይ ለምሳሌ መቶ አስር ተከሳሽ ባለበት መዝገብ ላይ እስር ቤት ላይ ማረሚያ ቤት ላይ ቆይቶ ጉዳዩን የሚከታተለው ከአስር ያልበለጠ ወይ ከአስራ አንድ ያልበለጠ ሰው ነው። ያ ማለት ዘጠና ምናምኑ ጫካ ነው ያለው። በሌሎች መዝገቦችም በተመሳሳይ የተከሰሱ ሰዎችን መጠየቅ ያለባቸውን ፍርድ ቤት ቀርበው ንጹህም ከሆነ ንጽህናቸውን ማረጋገጥ ያለባቸው ሰዎች ወይ ጥፋተኛም ከሚባሉ ከሆነ ፍርድ ቤት ጥፋተኛ ማለት የሚገባቸው ሰዎች ፍርድ ቤት እየቀረቡ አይደለም። ተከሳሾችን የተከሰሱ ሰዎችን ይዞ ማቅረብ ላይ እጅግ በጣም ክፍተት አለ። ሁለተኛ እዛ አካባቢ ላይ በብዙ መልኩ የሚነሳው የአደረጃጀት ጥያቄ ነው። መተከልን አስመልክቶ በሁለቱም በኩል የሚወራት ትርክቶች አሉ። የጉምዙ ብሔረሰብ መተከል ሊወሰድብን ነው፣ አማራ መተከልን ሊወስድብን ነው ተብሎ በደንብ ስለሚሰበቅ መተከል ሊወሰድብኝ ነው የሚል እምነት ይዞ ነው ጦርነት የሚነሳው። ሌላውም ቀይት ብለው እነሱ አይደንቲፋይ የሚያደርጓቸው ተወላጆችም ከመተከል ልትፈነቀል ነው የሚል ስብከት እንዳለ ነው በብዙ መዝገቦቻችን እያረጋገጥነው እና በፖለቲካ መፈታት ያለባቸው ነገሮች አሉ በቦታው አቃቤ ሕግና ፖሊስ ብቻ መርምሮ ሰዎችን በማስቀጣት ብቻ የሚፈታ ችግር አይደለም። በብዙ ሁኔታ የታዘብናቸው የፖለቲካ ምላሽ ካላገኘ ሰዎችን ማሰሩ ማስቀጣቱ ብቻውን መፍትሄ የሚያመጣ አይደለም። በአብዛኛው እነዚህ ነገሮች ናቸው መዝገቦቻችን ላይ የሚስተዋሉ። የፌዴራል ጠቅላይ አቃቢ ሕግ የተደራጀና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል ተመስገን ላጲሶን ስለሰጡ የማብራሪያ እጅግ አድርጌ አመሰግናለሁ። አሁን ደግሞ ወደ ጠፈር እንጓዝ። የዩናይትድ ስቴትስ የጠፈር ምርምር ተቋም ናሳ ከሰሞኑ ስኩዊድ የተሰኙ የአሳ ዝርያዎችን ወደ ህዋ ልኳል። የዓለማችን ባለሀብቶችም ወደ ጠፈር ጉዞ ለማድረግ እየተሰናዱ ነው። እነዚህን አበይት የሳይንስ ወሬዎች ያጠናቀራቸው አራሽ አረብ ሳዲ ሲሆን ሀብታሙ ስዩም እንደሚከተል ያቀርበዋል። በዚህ ሳምንት ከፍሎሪዳ ኬፕ ካናቫል የግል ጠፈር በረራ ኩባንያ የሆነው ስፔስ ኤክስ የ20 ሰከንድ አስፈላጊ ቁሶችን ለዓለም የጠፈር ጣቢያ የማድረስ አገልግሎቱን ጀምረዋል። ሲአርሲ 22 የተሰኘው መንኮራኩር የኃይል አቅርቦትን ለማገዝ ሁለት የፀሐይ ኃይል መሰብሰቢያ ሳንቃዎችን ጨምሮ 3300 ኪሎ ግራም የሚመዝኑ ቁሶችን በጠፈር ላይ ላለው ጣቢያ አድርሰዋል። ከዚህ በተጨማሪ በመንኮራኩሩ ላይ 128 በቅርቡ የተፈለፈሉ ስኩዊድ የሚባለው የባህር እንስሳትም ተጭነዋል። በጠፍር ላይ ለሚደረገው የስበት ኃይል ከእንስሳት ሕዋስ ጋር ያለውን መስተጋብር የሚያጠና ሙከራ አገልግሎት የሚውሉ ናቸው። የፍሎሪዳ ዩኒቨርሲቲዋ ጄሚ ፎስተር የምርምሩን ምክንያት ያስረዳሉ። ሁላችንም የምግብን ሽርሽሪት ሂደትን የሚያግዙንና ከበሽታ ለመከላከል የሚጠቅሙን ደቂቅ ሕዋሳት በውስጣችን አሉ። ደቂቅ ተዋህሳቱ ለጤናችን ጠቃሚ ናቸው። እስካሁን ያልተገነዘብነው ግን የተግባቡትን ጉዳይ ነው። ደቂቅ ተዋህሳቱና የእንስሳት ሕዋስ በምን መንገድ እንደሚግባቡ ለማወቅ አልቻልንም። በጠፈር ላይ የሚኖራቸውን መስተጋብር በተመለከተ የምናውቀውም ጥቂቱን ነው። ፎስተር አክለው እንዳስረዱት ይህ መርሃ ግብር በደቂቅ ሕዋሳትና በፍጡሮች መካከል ባለው ጤናማ ግንኙነት ላይ የጠፈሩ ዓለም ጫና የሚፈጥረውን ውጤት ማወቅ ዓላማው አድርገዋል እሳቸው ስኩዌድ የተሰኙት ፍጡራን ከሰዎች ጋር የሚመሳሰል የበሽታ መድህን ስርዓት እንዳላቸውም ተናግረዋል ይሁንና ምርምር ለማድረግ ቀለል ያሉ እንስሳት በመሆናቸው የጠፈር በረራ በሰዎች ላይ የሚያሳድረውን ጫና ለመመርመር ተመራጭ አድርጓቸዋል የዓለማችን ሀብታም ሰው ጄፍ ቤዞስ መልካም ዜናም በዚህ ሳምንት ይፋ አድርጓል። ጄፍ ከጠፈር ላይ ሆኖ ቁልቁል ምድር ለማየት የተሰናዳውን ብሉ ኦሪጂን በተሰኘው ድርጅቱ የታቀፈውን ቡድን አባላት ለመቀላቀል ያለውን እቅድ ይፋ አድርጓል። መሬትን ከጠፈር ላይ ሆነ ስትመለከት ራስህ ትለውጣለህ፣ ከፕላኔቷና ከሰብአዊነት ጋር ያለህ ግንኙነትም ይቀይራል። ይህም በረራ ለመቀላቀል የምፈልገው ሕይወቴም በሙሉ የተመኘሁት በመሆኑ ነው። አስደሳች ጉዞ፣ ትልቅም ነገር ነው ብሏል። ቤዞስና የእሳት አደጋ መከላከል ባለሙያ የሆነው ወንድሙ ማርክ ቤዞስ የሚያደርጉት በረራ ለጎርጎሳውያኑ ሐምሌ 20 ቀጠሮ ተይዞለታል። በስተመጨረሻም በዚህ ሳምንት በፈረንሳዊው የጠፈር ተመራማሪ ቶማስ ፓስኬትና የፈረንሳይ የእግር ኳስ ኮከብ በሆነው ኪልያን መንባፔ መካከል የሐሳብ ልውውጥ ተደርጓል። ፓስኬት የህዋ ላይ ቀዘፋን በሀገሩ ዘንድ ከሚታወቀው ሰዎች በወጣ ገባ የብረት ጎዳና ላይ ከሚከንፉበት ጨዋታ ሮለር ኮስተር ጋር ነጻጽሮታል። ፍጥነቱ በ10 ሺህ እጥፍ የሚልቅ መሆኑንም ነግሮታል። በጠፍር ላይ እግር ኳስን መጫወት ምን ያክል እንደሚከብድም አስረድተዋል። ኳሷ ወደ ላይ ትሄዳለች ተመልሳ ግን አትመጣም ብሎታል። የምሽቱ የጋቢና መሰናዷችን ተጠናቀቀ። ነገ በተመሳሳይ ሰዓት እስክንገናኝ መልካም ምሽት።